ድንገተኛው የኢትዮጵያ የሕዝብ ተወካዮች ምክር ቤት ስብሰባ ለአስር ወራት የዘለቀውን የአስቸኳይ ጊዜ አዋጅ አንስቷል። የምክር ቤቱ አባላት ውሳኔውን በሙሉ ድምፅ አጽድቀውታል። የኢትዮጵያ መንግስት የአስቸኳይ ጊዜ ያወጀው ከደማ አፋሳሽ ተቃውሞ በኋላ ባለፈው መስከረም ወር ነበር። በተቃዋሚ የፖለቲካ ፓርቲዎች የሰላ ትችት የሚሰነዘርበት የአስቸኳይ ጊዜ አዋጅ ባለፈው መጋቢት ለአራት ወራት ተራዝሞ ነበር። በኢትዮጵያ ተወካዮች ምክር ቤት ጽፈት ቤት የመረጃ ከፍተኛ ባለሙያ የሆኑት አቶ ናምሴ አልቃ እንደሚሉት ህግና ስርዓትን ማስከበር በመቻሉ ያለምንም ተቃውሞ የአስቸኳይ ጊዜ አዋጁ እንዲነሳ ሆኗል። የኮማንድ ፖስቱ ዋና ተጠሪ የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ቀሪውን ስራ የክልሎች የጸጥታ ኃይሎች ሊከውኑት ይችላሉ ሲሉ ለምክር ቤቱ አባላት ተናግረዋል። ኮማንድ ፖስቱ ቀሪ ስራዎችን አስመልክቶ በየአካባቢው ያለው የጸጥታ ኃይል እና የመስተዳደር አካላት ሊፈጽሙት የሚችሉና ከነሱ አቅም በላይ እንዳልሆነ ከየክልሉ የጸጥታ ኃይሎችም ሆነ የመስተዳደር አካላት ጋር በመወያየት የጋራ መግባባት ተፈጥሯል። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ገቢራዊ ካደረገ በኋላ በአስር ሺዎች የሚቆጠሩ ዜጎች ታስረዋል ተከሰዋልም። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የቀድሞው የአዲስ አበባ ዩኒቨርሲቲ መምህር ዶክተር ምረራ ጉዲናም የታሰሩት የአስቸኳይ ጊዜ አዋጁን የሚጥስ ተግባር ፈጽመዋል በሚል ተጠርጥረው ነበር። ከቀናት በኋላ የሚነሳው ይኸው አዋጅ መቀመጫቸውን በውጭ ሀገራት ያደረጉ መገናኛ ብዙሃንን መከታተልን ያግድ ነበር። የተቃውሞ ሰልፍ ማካሄድ፣ የተቃውሞ ምልክት ማሳየትንም አግዷል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የአስቸኳይ ጊዜ አዋጁ ሰብአዊ መብትን የሚያፈን እንደነበር ይናገራሉ። አዋጁ ካልተነሳ በቀር ገዢው ግንባር ያቀረበውን የእንድራደር ጥያቄ ፓርቲያቸው አልቀበልም ማለቱን የሚያስታውሱት አቶ ሙላቱ የዛሬውን የተወካዮች ምክር ቤት ውሳኔ አንድ ምርታ ብለውታል። ከአሁን በፊት ከኛ ፓርቲ ጋር ንግግር ለማድረግ እንደ ቅድመ ሁኔታ አድርገን ያስቀመን ነው ይሄ አዋጅ እንዲነሳ ነው። ይሄ አዋጅ እያለ ንግግር ለማድረግ ሰውን ለመሰብሰብ ሀሳብ ለሀሳብ ለመለዋወጥ እንቅፋት ስለሆነ ይሄንን የሰላማዊ ንግግር ለማድረግ አስችልምና ይሄ በቅድመ ሁኔታ ይነሳ ብለን ጥያቄ አቅርበን መንግስት አልተቀበለውም እና አሁንም እንዲነሳ የእኛ ጥያቄ ነው። በመነሳቱ አንድ ምርታ ነው እንላለን። አንድ የተወካዮች ምክር ቤት አባል ግን አሁንም አስቸኳይ ጊዜ አዋጅ ይነሳ፣ የምናደርገውን እናደርጋለን የሚሉ ወገኖች መኖራቸው አስክቷቸዋል። የህዝብ ተወካዩ ለመከላከያ ሚኒስትሩ ጥያቄያቸውን ሲያቀርቡ ግን በአንዳንድ ቦታዎች አሉ ያሏቸውንና የአስቸኳይ ጊዜ አዋጁን መነሳት የሚጠብቁትን ወገኖች ማንነት አልገለጡም። የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ የብጥብጥና ሁከት ወሳኝ ኃይል ያሏቸው በተለያዩ አካባቢዎች በቁጥጥር ስር ውለዋል ሲሉ ተናግረዋል። አሶሽየትድ ፕሬስ የዜና ወኪል በተቃውሞ ወቅት ወንጀል ፈጽመዋል ተብለው የተጠረጠሩ ስምንት ሺህ ሰዎች በእስር ላይ መሆናቸውን ዘግቧል። የተወሰኑ ጸረ ሰላም ኃይሎች፣ ጸረ ልማት ኃይሎች ይህን ለመቀስቀስ ለመናገር ያስቡ ይሆናል። ነገር ግን አንድ ሁላችንም ልንስማማ የሚገባ ነገር ከህዝቡ አምልጠው ወደዚህ አይነት ብጥብጥ ሊያስገቡ የሚችሉበት ሁኔታ የሌለ መሆኑን በሚገባ ማወቅ መረዳት ተገቢ ነው። ሁለተኛ ወሳኝ ኃይል ለሚባለው ይሄ የብጥብጥና የሁከት ወሳኝ ኃይል ለሚባለው ደግሞ በየአካባቢው በቁጥጥር ስር ብሏል። የመከላከያ ሚኒስትሩ ተቃውሞ አይሎባቸው ከነበሩ አካባቢዎች መካከል በአማራ ክልል ከ143,000 በላይ ሚሊሻ አሰልጥነናል ሲሉ ተናግረዋል። በኦሮሚያ አማራ፣ እና የደቡብ ክልሎች የፖሊስ ሰራዊት አባላት ተጨማሪ ስልጠና መውሰዳቸውንም ገልጠዋል። አቶ ሙላቱ ተሾመ ግን የአስቸኳይ ጊዜ አዋጁ መነሳት ብቻውን በቂ እንዳልሆነ ይተቻሉ። አዋጁ በመነሳቱ የህዝብ ችግር ተፈታ ጥያቄ ሲቀርብበት ህዝብ በየቦታው በአማራም በኦሮሞም በየቦታ ያለው ሁሉ ሬታውን ሲያሰማ የነበረው የመብት ጥሰት በመከሰቱ መልካም አስተዳደር በመጥፋቱ፣ ሰብአዊና በህገ መንግስቱ የተሰጡት ሰብአዊ መብት በመታገዱ፣ ሰው ካለ አገባብ በመታሰሩ፣ ወታደር በየቦታው በመዝመቱ እና ሰላም በመጥፋቱ ይሄ ሁሉ የተደረገ ስለሆነ አሁንም የግዛዊ አዋጅን ብቻ በማንሳት ሰላም ይመጣል ማለት አይደለም። ህዝብ የጠየቃቸው መብቶች አሉ። እነዛን ጥያቄዎች መመለስ ህዝብን ያረጋጋዋል የሚል ግምት ነው ያለን። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ አወጀው ከጎርጎሮሳዊው ሁለት ሺህ ጀምሮ በተቀሰቀሰ ህዝባዊ ተቃውሞ በመቶዎች የሚቆጠሩ ሰዎች ከተገደሉ በኋላ ነበር።